ሳይንስና ኅብረተሰብ ። ጤና ይስጥልኝ አድማጮች እንደምን ሰንብታችኋል? በሳይንሳዊው መላምት ዘመናዊው የሰው ልጅ ምድር ላይ የተገኘ የሚባለው ከዛሬ 200 ሺህ ዓመታት በፊት ነው። ይህ በሳይንሳዊ አጠራሩ ሆሞ ሳፒያንስ በላቲን ትርጓሚው ደግሞ ጥበበኛው ሰው አሊያም አዋቂው ሰው ወይም ብልሁ ሰው የሚል ስያሜ ያገኘው ዘመናዊ ሰው ምንጩ ከአፍሪቃ ብሎም ከኢትዮጵያ እንደሆነ ይነገራል። ዘመናዊው ሰው ከአፍሪቃ ወደ ሌሎቹ ክፍላተ ዓለማት መቼ ፈለሰ? በቅርቡ ቻይና ውስጥ የተደረገ የቅሪታ አካል ምርምር ጥበበኛው ሰው ከምስራቅ አፍሪቃ ፈልሶ አውሮጳ ከመድረሱ አስቀድሞ ቻይና መግባቱን ጠቁሟል። ይህ የሰው ዘር ከአፍሪቃ በቅርቡ የምትገኘው አውሮጳን ትቶ ስለምን ወደ ሩቅ ምስራቋ ቻይና ተሻገረ? ጥያቄዎቹ በዚህ አያከትሞም። የሳይንስና ሕብረተሰብ ጥንቅራችን ያጠነጥንበታል። አብራችሁን ቆዩ። ጥበበኛው ሰው አንዳንዴም ዘመናዊው ሰው ይሉታል። አሁን በምድር ላይ ከሚገኘው የሰው ልጅ የዘር ሐረግ ጋር ተመሳሳይ የሆነውን የሆሞሳፒያንስ ዝርያም። ዘመናዊ ሰው ከአፍሪቃ ተነስቶ እስያ ከመድረሱ በፊት አውሮፓ ሰፍሮ ነበር የሚለውን መላምት የሚሽር የሰው ልጅ ቅሪታ አካል ባለፈው ሳምንት ቻይና ውስጥ ተገኝቷል። የቅሪታ አካል ተመራማሪዎች 80 ሺህ ዓመታት ያስቆጠሩ ጥርሶችን ካገኙ ወዲህ ዘመናዊው ሰው አውሮፓ ከመድረሱ ከእጥፍ ዓመታት በፊት እስያ ውስጥ መገኘቱን ደርሰንበታል ብለዋል። ዩናይትድ ስቴትስ ውስጥ በሚገኘው ክሊፍላንድ የተፈጥሮ ሳይንስ ቤተመዘክር በሰው ዘር አመጣት ጥናት ክፍል ኃላፊ የሆኑት ዶክተር ዮሐንስ ኃይለ ሥላሴ አሁን እንግዲህ ቻይና ውስጥ ተገኘ የተባለው ወደ አርባ ሰባት የሚሆኑ ጥርሶች ናቸው ከዋሻ ውስጥ የተገኙ ናቸው እና የእነዚህ ጥርሶች እድሜ ከሰማኒያ ሺህ እስከ መቶ ሀያ ሺህ ይደርሳል ብለው ነው የገመቱት። ነገር ግን ጥርሶቹ በቅርጻቸው ከዘመናዊ ሰው ምንም የማይለዩ ናቸው። ያ ማለት ምንድን ነው እንግዲህ ከዚህ በፊት በነበረው መረጃ ዘመናዊ ሰው አፍሪካን ለቁ የወጣው ከሀምሳ ና ስልሳ ሺህ አመት በፊት ነው የሚለውን ጥያቄ ውስጥ ያስገባ ሁኔታ ተፈጠረ ማለት ነው። ያ እንግዲህ ምንድን ነው ምናልባት ዘመናዊው ሰው አፍሪካን ለቆ የወጣው በሀምሳና ስልሳ ሺህ ዓመት በፊት ሳይሆን ከሰማኒያና ከመቶ ሺህ ዓመት በፊት ሊሆን ይችላል የሚል ሀሳብ ነው። አሁን ይሄ እነዚህ አዲስ ጥርሶች ወይም ግኝቶች የሚያሳዩን ማለት ነው። ቻይና ፉያን ከተሰኘው ዋሻ ግራጫማ ከሆነ መረሪ አፈር ውስጥ ከተቀበሩበት የወጡት አርባ ሰባት ጥርሶች የቅርብ ዘመን የሰው ዘር የጥርስ አወቃቀርን ይመስላሉ ሲል የቻይና የሳይንስ አካዳሚ በጥናታዊ ጽሁፉ አስነብቧል። ጥርሶቹ ከአፍሪቃ የፈለሱ ሰዎች ቅሪት እንጂ እንደ ሆሞ ኤሬክቱስ ከመሳሰሉ ቅድመ ሰው ዝርያዎች ጋር ተዛምዶ የላቸውም ሲሉ ጥናታዊ ጽሑፉን ያቀረቡት ጸሐፍት ገልጧል። የዘመናዊ ሰው ዝርያ ከዛሬ 80 ሺህ እስከ 100 ሺህ ዓመታት ባሉት ጊዜያት ውስጥ እስያ ሳይገባ አይቀርም ተብሎ ተገምቷል። ግኝቱ እስከ ዛሬ ድረስ ሲሰራበት የቆየውን ዘመናዊ ሰው ከአፍሪቃ ፈልሶበታል የተባለበት መስመር እንደሚያዛባው ተገልጧል። በኬዝ ዌስተርን ዩኒቨርሲቲ የሰው ዘር አመጣት ጥናት ህይወት ያላቸው አካላት ጥናት እንዲሁም የአእምሮና የእውቀት ብቃት ጥናት ፕሮፌሰር የሆኑት ዶክተር ዮሐንስ ኃይለስላሴ ግን ምንም አያዛባም ይላሉ። ለዚህም ምክንያታቸው የጥርሶቹ ዕድሜ እንደተባለው የቆየ ላይሆን መቻሉ ነው። ከ50 ሺህ ዓመት ዕድሜ በላይ ያላቸው የቀድሞ ሰው ጥርሶች ምንም አይነት የመቦርቦር ጠባይ የላቸውም። የሚበሉት ምግብ ብዙም ስኳር ያለበት አይደለም። ስለዚህ ጥርሳቸው ለመቦርቦር አይጋለጥም ማለት ነው። ስለዚህ አሁን ምንድን ነው ነጥቡ? እነዚህ ጥርሶች አንዳንዶቹ የተቦረቦሩ ስለሆኑ፣ እንግዲህ አሁን ወደ እድሜው እየመጣን ነው። ከሀምሳ ሺህ ዓመት በታች ሊሆን ይችላል እድሜያቸው የሚለውም ጥያቄ ተነስቷል። ቅሪታ አካል ላይ የተደረጉ ሀብለ ዘር ትንታኔዎች ወይንም ጄኔቲክ ዳታ እንደሚጠቁሙት ከሆነ መጠናቸው አነስተኛ የሆኑ የዘመናዊ ሰው ዝርያዎች አፍሪቃን ለቀው የወጡት ከዛሬ ሰባ ሺህ እስከ ሀምሳ ሺህ ባሉት ዓመታት ውስጥ ነው። እናም እነዚህ ዝርያዎች እንደ ኒያንድርታል የመሳሰሉ ቀዳማዊ ዝርያዎችን እንደተኩ በሳይንሱ ዓለም ይነገራል። ዝርያዎቹ ከምስራቅ አፍሪቃ የወጡት በቀይ ባህር የላይኛው ክፍል አድርገው ወይንም ደቡባዊ ጫፉን ተከትለው በመቅዘፍ ሳይሆን አይቀርም የሚል መላምትም አለ። ጥቁር ያልሆኑ አፍሪቃውያን በአጠቃላይ ምንጫቸው የተቀዳው ከነዚህ የአፍሪቃ ፈላሲያን ዝርያዎች እንደሆነ ናሽናል ጂኦግራፊክ ሶሳይቲ የተሰኘው በዓለማችን ግዙፉ የሳይንሳዊና ትምህርታዊ ግኝት ተቋም አትቷል። ዘመናዊው ሰው በአቅራቢያው ወደሚገኘው አውሮጳ ከመሄድ ይልቅ ለምን ወደ ሩቅ ምስራቅ መጓዝን መረጠ? ዶክተር ዮሐንስ ኃይለስላሴ መልስ ሁለት ምክንያቶች ናቸው እንደ ምክንያት ሆነው ሊቀርቡ የሚችሉት። አንደኛ ያ አካባቢ ኒያንደርታል በሚባሉ የቀድሞ ሰው ዝርያዎች ተይዞ ስለነበረ እነዚህ አዲስ የሚሄዱ ሰዎች ምንም ቦታ አልነበራቸው፣ ወረዴ የተያዘ ቦታ ስለነበረ። ሌላው ደግሞ አማራጭ ምንድን ነው? ምናልባት አውሮፓ በዛን ሰዓት በበረዶ ዘመን የተሸፈነ ስለነበረ ቅዝቃዜውን ስለማይችሉት ወደ ሞቃታማው አካባቢ እንደተሰራጩ ሊያስረዳ ይችላል የሚል ነው። እንግዲህ አሁን ያለው መረጃ ማለት ነው። ዘመናዊ ሰው ከምስራቅ አፍሪቃን የተገኘው እንዲሁም ጥቁር ያልሆኑ የዓለማችን ዘመናዊ ሰው ዝርያዎች መነሻቸው አፍሪቃ ነው ማለት ምን ማለት ነው? እንግዲህ ጥቁርና ነጭ የሚለው በአጠቃላይ ስናየው ቆዳ ብቻ ነው ልዩነቱ እንጂ ከቆዳ በታች ሁሉም አንድ ነው። እና ቆዳ ደግሞ የሚጠቁርበት ምክንያት አለው፣ የሚነጣበት ምክንያት አለው። ቆዳ የሚጠቁሩበት ምክንያት ምንድን ነው? አንደኛ በሞቃታማ አካባቢ ያሉ ሰውነታቸው ለፀሐይ ብዙ ስለሚጋለጥ ሜላኒን የሚባል ንጥረ ነገር አለ ከቆዳችን ስር ያለ ማለት ነው። ያ ከፀሐይ የሚመጣውን ጨረር ለመከላከል የሚረዳ ሰውነታችንን እንዳይጎዳ የሚረዳ ንጥረ ነገር ነው። እንግዲህ ያ ንጥረ ነገር በአፍሪካውያንና በምድር በምድር ወገብ አካባቢ በሞቃታማው አካባቢ ያሉ ሰዎች የግድ ያንን ንጥረ ነገር ማዳበር አለባቸው። አለበለዚያ የፀሐዩ ጨረር ቆዳቸውን ዘልቆ ሰውነታቸውን ይጎዳቸዋል ማለት ነው። ስለዚህ ያ ሜላኒን የምንለው ጥቁር ቀለም የፀሐይ ጨረር መከላከያ ነው ያ በተፈጥሮ የምናዳበረው ቀለም ነገር ግን ከፀሐይ እየራቅን ስንሄድ ወደ ሰሜን ወደ ቀዝቃዛ አካባቢ ስንሄድ ያ ሜላኒን አያስፈልገንም ስለዚህ ሰውነታችን በተፈጥሮ ያንን ያንን ቀለም ያንን ንጥረ ነገር ያስወግደዋል ከሰውነት ምንም አያስፈልግማ እንግዲህ ይሄ ከናቹራል ሴሌክሽን ጋር የተያዘ እንትን ነው ቲዮሪ ነው ስለዚህ ወደ ወደ ሰሜን ወይም በጣም ወደ ደቡብ ብሄድ ቁጥር የሰው ቆዳ እየነጣ ፔለር እየሆነ የሚሄደው ማለት ነው። ያ ማለት ምንድን ነው? ሜላኒን የሚባለውን ንጥረ ነገር ሉዝ ያደርጋሉ። በቃ ጁስት ከሰውነታችን ይጠፋል ማለት ነው። ስለዚህ የቆዳ ቀለም ከምንኖርበት አካባቢ ጋር የተያያዘ ትልቁ ቁም ነገሩ ያ ነው እንጂ ሌላ ምንም ምንም ተአምር የለውም ማለት ነው። ዘመናዊው ሰው ከቀድሞ ሰው የሚለይበት በርካታ ነጥቦች እንዳሉ ይነገራል። ለመሆኑ ዘመናዊው ሰው ማለት ምንድን ነው? ዘመናዊውን ሰው በፊት ከነበሩት የቀድሞ ሰው ዝርያዎች ለየት የሚያደርገው ምንድን ነው? አንደኛው ባህል ነው። ሁለተኛው አርት፣ ሶስተኛው ደግሞ ለሌሎች እነሱን የመሳሰሉ ሰዎች ያላቸው ቅርበትና ፍቅር የሚያሳዩበትም ሁኔታ የምናየው በዚህ በዘመናዊ ሰው ወቅት ነው። ለምሳሌ አሁን የሞተን ሰው መቅበር፣ የተለያዩ ከሞተ በኋላ ሊያገለግሉት ይችላሉ ብለው ሊያስቡ የሚችሏቸውን ቁሳቁሶች አብሮ መቅበር፣ ይሄ ሁሉ አእምሯችን ማደግ ጋር የተያያዙ ነገሮች ናቸው እና እነዚህ ጉዳዮች ከኛ በፊት ከዘመናዊ ሰው በፊት ከነበሩ ዝርያዎች ጸባይ ጋር የማናየው ነገር ነው። ልዩ የሚያደርገው ማለት ነው። በቅድመ ታሪክ ጥናት የመስክና የቤተ ሙከራ ሰፊ ምርምር ያደረጉት ዶክተር ዮሐንስ ኃይለሥላሴ እስካሁን በተገኙ መረጃዎችና ጥናቶች መሰረት ኢትዮጵያ የዘመናዊው ብቻ ሳይሆን በአጠቃላይ የሰው ዘር መገኛ መሆኗን ይገልጣሉ። ትክክል ነው። እስካሁን ያለን መረጃ እንግዲህ የመጀመሪያው ዘመናዊው ሰው ብለን የምናውቀው ምንጩ ከአፍሪካ ነው። በተለይ ከኢትዮጵያ አሁን እንት እንደተጠቀስከው ከኦሞ አካባቢ የተገኙ ቅሪተ አካላት አሉ። እድሜያቸው ምናልባት ወደ ሁለት መቶ ሺህ ዓመት የሚደርስ። ሌላው ደግሞ ከመካከለኛው አዋሽ አካባቢ ሄርቶ ከተባለ አካባቢ የተገኘ መቶ ስልሳ ሺህ ዓመት እድሜ ያለው እንደዚሁ ዘመናዊ ሰው የተገኘበት ሁኔታ አለ። ከዚህ በፊት የነበሩ የአሁኑ ሰው ዝርያዎች መረጃ የለም። ከዚህ በኋላ ነው እንግዲህ ወደ ሌላው ዓለም መሰራጨት የጀመሩት እና ያ በቅሬታ አካላት ግኝት ብቻ ሳይሆን በጄኔቲክስ በምንለው ወይም በሀብለ ዘር ጥናት የተረጋገጠ ጉዳይ ነው። ስለዚህ ዞሮ ዞሮ መነሻቸው ምስራቅ አፍሪካ እንደነበረ በቅሬታ አካላት ብቻ ሳይሆን በሌሎችም አይነት የምርምር ዘዴዎች የተረጋገጠ ሁኔታ ነው ማለት ነው። ሥነ ፍጥረት የምድራችን የመጀመሪያው ሰው አዳም ይኖርባት የነበረችው ገነትን የሚያጠጣው አንደኛው ወንዝ ጊዮን፣ ማለትም አባይ እንደሆነ ይጠቅሳል። ሳይንስ እስካሁን ባለው ተጨባጭ መረጃ መሰረት የሰው ዘር መገኛ ኢትዮጵያ እንደሆነች ያትታል። በፊት የነበሩትንም የሰው ዝርያዎች ወይም የቅድመ ሰው ዝርያዎች ብናይ መነሻቸው አሁንም አፍሪካ ነው። ከአፍሪካ ውጪ የተገኘ ለምሳሌ አንድ ሚሊዮን አመት እድሜ ያለው ወይም ከዛ በላይ እድሜ ያለው ከአፍሪካ አፍሪካ ውስጥ ያልተገኘ ምንም ዝርያ የለም። ሁሉም መነሻቸው አፍሪካ ነው። እንግዲህ የሰው ዘር መነሻው ወደ ስድስት ሚሊዮን አመት አካባቢ ነው የሚል መረጃ አለ። አሁን ባለን የቅሬታ አካላት መረጃ ማለት ነው። ኢትዮጵያ ውስጥ ወደ አስራ አራት የሚሆኑ የተለያዩ የቀድሞ ሰው ዝርያዎች ተገኝቷል። እነዚህም እንግዲህ የመጀመሪያዎቹ ብቻ ሳይሆኑ መሀል ላይ የነበሩትንም በኋላ የመጡትንም የእኛንም የራሳችን ዝርያ ጨምሮ ኢትዮጵያ ውስጥ ተገኝተዋል። ያ ነው እንግዲህ ኢትዮጵያ ወርቶል ቢጋን ወይም ሁሉም የጀመረው ኢትዮጵያ ውስጥ ነው የሚለውን መፈክር ይዘን የምንንቀሳቀሰው ማለት ነው። ያ ደግሞ ሀገራችንን ስለምንወድ ብቻ ሳይሆን መረጃው የሚያሳየውም ያንን ስለሆነ ማለት ነው። አድማጮች ከአፍሪቃ ለመጀመሪያ ጊዜ የወጣው ዘመናዊው ሰው ቻይና ውስጥ መገኘቱን በተመለከተ ያዘጋጀንላችሁ የሳይንስና ኅብረተሰብ ጥንቅር በዚህ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።